የመከላከያ ሰራዊት በምስራቅ አማራና አፋር ክልሎች ከህወሓት ኃይል ነፃ ያወጣቸውን አካባቢዎች አጽንቶ እንዲቆይ መታዘዙን መንግስት አስታወቀ። ትዕዛዙን በዛሬው መግለጫቸው ያሰሙት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ የዘመቻ ለህብረ ብሔራዊ አንድነት በአሸባሪው ኃይል የተወረሩ አካባቢዎችን ነፃ በማውጣት የመጀመሪያውን ግብ አሳክቷል፣ በዚህም ተልዕኮውን አጠናቋል ብለዋል። መንግስት ይህን ትዕዛዝ ያስተላለፈው በተለያዩ ምክንያቶች መሆኑን ያስታወቁት ሚኒስትሩ ዶክተር ለገሰ ቱሉ አንደኛው ምክንያት ከዚህ በፊት በትግራይ ክልል ካጋጠሙት ችግሮች ትምህርት በመውሰድ እንዲሁም ሊወነጀልበት ከታቀደው የዘር ማጥፋት ሴራና ወጥመድ ውስጥ ላለመውደቅ ጥንቃቄ ማድረግ አስፈላጊ ሆኖ በመገኘቱ መሆኑን በመግለጫቸው አብራርተዋል። ይህ ዘገባ እስከተጠናቀረበት ጊዜ ድረስ በመንግስት መግለጫ ዙሪያ ከህወሓት ወገን የተሰጠ ቀጥተኛ ምላሽ የለም። መግለጫውን የተከታተለው ኬኔዲ አባተ ዝርዝሩን ይዘዋል። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ዛሬ በቴሌቪዥን የቀጥታ ስርጭት ቀርበው በሰጡት መግለጫ የመከላከያ ሰራዊት በምስራቅ አማራና አፋር ክልሎች አሸባሪ ብለው ከገለጹት የህወሀት ኃይል ነፃ ያወጣቸውን አካባቢዎች አጽንቶ እንዲቆይ መታዘዙን ገልጸዋል። መንግስት እንደ አስፈላጊነቱ በቀጣይነት እርምጃ መውሰዱን እንደሚቀጥልም ነው የተናገሩት። የመከላከያ ኃይላችን በዘመቻ ለብረ ብሔራዊ አንድነት በምስራቅ አማራና አፋር አካባቢዎች በአሸባሪ ኃይል የተወረሩ አካባቢዎችን ነጻ በማውጣት የመጀመሪያውን ግብ አሳክቶና ተልዕኮን አጠናቆ አሁን የያዛቸውን አካባቢዎች አጽንቶ እንዲቆይ ታዟል። አሁናዊ የጠላት ሁኔታ ግምገማ የሚያሳየው የጠላት መሻት ፍላጎትና የማድረግ አቅም ክፉኛ ተመቷል። እንደዚያም ሆኖ ይህ የጥፋት ኃይል ዳግም ፍላጎቱ እንዳይቀሰቀስ መንግስት፣ አስፈላጊ ናቸው ብሎ ያመናቸውን እርምጃዎች በጥናት ላይ ተመርኩዞ በቀጣይነት እርምጃ የሚወስዱ ይሆናል። የመከላከያ ሰራዊት የያዛቸውን አካባቢዎች አጽንቶ እንዲቆይ በመንግስት ትዕዛዝ የተላለፈበትን ምክንያት ሲገልጹም ሶስት ነጥቦችን ያነሱ ሲሆን ከእነዚህም መካከል አንዱ ከዚህ በፊት በትግራይ ክልል ካጋጠሙት ችግሮች ትምህርት በመውሰድ መሆኑን አብራርተዋል። ለዚህ መሰረታዊ ውሳኔ ምክንያት የሆኑ መነሻዎች አንደኛው ከዚህ በፊት በትግራይ ክልል ካጋጠሙ ችግሮች መማር አስፈላጊ የሆነ በመገኘቱ ነው። ይህም ማለት በመከላከያ ሰራዊታችን የሰሜን እዝ ላይ የሽብር ቡድኑ ክህደት ፈጽሞ ሰራዊታችን ላይ ጥቃትና አጸያፊ ድርጊት ሲፈጽም ይከላከለናል፣ አይወጣብን ያሉ ብለው ተማጽኖ ያቀረቡ የትግራይ የተለያዩ የህብረተሰብ ክፍሎች ሰራዊታችን ይህ ጥቃትና አጸያፊ ድርጊት ሲፈጸምበት መከላከል ቀርቶ ድርጊቱን ያላወገዙ ሆኖ በመገኘታቸው በሰራዊታችን ላይ የተፈጸሙበትን ክህደት ለመቀልበስ ወንጀለኞችን ለሕግ ለማቅረብ እና የተዘረፉትን ንብረቶች ለማስመለስ በክልሉ ሕግ ለማስከበር እንቅስቃሴ ባደረገበት ጊዜ በመጀመሪያ አካባቢ የተባባሪነት መንፈስ ከሕብረተሰቡ ቢታይም የኋላ ኋላ ግን በተለያዩ የሕብረተሰብ ክፍሎች ሰራዊታችን እንደገና ከኋላ በመወጋቱ። እንዲህ አይነቶቹን ተመሳሳይ ችግሮች ዳግም እንዳያጋጥሙና ከዚህም ሰራዊታችን መጠበቅና በተጠና መልኩ ሰራዊቱ እርምጃዎችን እንዲወስድ ለማድረግ በማለም ነው። ሚኒስትሩ ሁለተኛ ምክንያት ብለው የገለጹት ደግሞ ህወሀት በጦርነቱ ተገድለዋል ያሏቸውን ሰዎች አስከሬን በጅምላ በመቅበር በትግራይ ክልል የዘር ጭፍጨፋ ወንጀል ተፈጽሟል በማለት መንግስትን ተጠያቂ ለማድረግ እየተዘጋጀበት ነው ባሉት ሴራና ወጥመድ ውስጥ ላለመግባት እንደሆነ ነው የጠቆሙት። ሶስተኛው ምክንያት ደግሞ በክልሉ የሀገርን አንድነትና ሰላም ለአደጋ የሚዳርግ ተግባር ተፈጽሟል ተብሎ ከታሰበ መከላከያ ሰራዊቱ በማንኛውም ጊዜ ወደ ክልሉ የመግባት ህገ መንግስታዊ መብት ስላለው እንደሆነ አብራርተዋል። በምዕራብ አማራ ያለውን ወታደራዊ እንቅስቃሴና የመንግስትን ቀጣይ አቅጣጫ በተመለከተ ወደፊት እንደሚገለጽም ያነሱት ዶክተር ለገሰ በኦሮሚያ ክልል የተለያዩ አካባቢዎች መንግስት ኦነግ ሸኔ በሚለውና ራሱን የኦሮሞ ነጻነት ሰራዊት ብሎ በሚጠራው ኃይል ላይ የሚወስደው እርምጃ እንደሚቀጥል ተናግረዋል። ይህ ዘገባ እስከተጠናቀረበት ጊዜ ድረስ በመንግስት መግለጫ ዙሪያ ከህወሀትና ከኦነግ ሸኔ ወይም ራሱን የኦሮሞ ነጻነት ሰራዊት ከሚለው ወገን የተሰጠ ቀጥተኛ ምላሽ የለም። The American Kennedy Abate are this Abba Bang.